የኢትዮጵያ መንግስት ሕግ የማስከበር ዘመቻ ያለውንና በትግራይ ክልል ከህወሀት ጋር ሲያካሄድ የቆየውን ውጊያ በድል ማጠናቀቁን መግለጹን ተከትሎ በእርምጃው ለተካፈሉ አካላት የተዘጋጀ ልዩ የምስጋናና የድጋፍ ስነ ስርዓት ዛሬ ዋሽንግተን ዲሲ ላይ ይካሄዳል። አንጋፋው ድምፃዊ መሐመድ አህሙድን ጨምሮ በርካታ ድምፃውያን በስነ ስርዓቱ ላይ እንደሚካፈሉ አዘጋጆቹ ለአሜሪካ ድምፅ ገልጸዋል። ስመኝሽ የቆየ ከአዘጋጆቹ መሃል አንዱ የሆነው የዓለም አቀፍ ዳያስፖራ የተግባር ምክር ቤት አባል የሆኑትን ወይዘሮ ልደት ሙለታን አነጋግራ ተከታዩን አቀናብራለች። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስታቸው በትግራይ ክልል ሲያካሂድ ቆየ ያሉትን ህግን የማስከበር ዘመቻ መጠናቀቁን የገለጹት ባለፈው ሳምንት መጨረሻ ላይ ነበር። ይህን ተከትሎ በአሜሪካን አገር የሚገኙት ሰላምና አንድነት ለኢትዮጵያ የዲሞክራሲ ግብረ ኃይልና ዓለም አቀፍ ዲያስፖራ የተግባር ምክር ቤት የጸሎትና የሙዚቃ ዝግጅቶችን ያካተተ ልዩ የምስጋና የድጋፍ ዝግጅት ዛሬ በጋራ አዘጋጅተዋል። የዲያስፖራ ምክር ቤቱ አባልና የዝግጅቱ የሚዲያ ኃላፊ የሆኑት ወይዘሮ ልደት ሙለታ ለአሜሪካ ድምፅ እንደተናገሩት የዛሬው ስነ ስርዓት የተዘጋጀው የመከላከያ ሰራዊት አባላትን ጨምሮ በሕግ ማስከበር ዘመቻው ላይ ለተሳተፉ አካላት ምስጋና ለማቅረብ ለማቅረብና ኢትዮጵያ ውስጥ ለተጎዱና ለተሰደዱ የኅብረተሰብ ክፍሎች ድጋፍ ለማሰባሰብ ነው ዝግጅቱ የተዘጋጀው። ያው እንደሚታወቀው የኢትዮጵያ ሕዝብ በጠቅላላ በጭንቀት ላይ ነበረ። የህዝቦችን ጭንቀት ከዛ መውጣታችንን የሚገልጽ የድጋፍ ሰልፍ ነው። ክብሮታችንን ለሰራዊቱ ይህንን እንቅስቃሴ ለማድረግ የበቃውን ጀግኖቻችንን ለማመስገን በዛውም ደግሞ ለተጎዱ ዜጎቻችን ጸሎት የምናደርግበት የሃይማኖት አባቶችና ተቋሞች የሚገኙበት የጸሎትም የምስጋናም የድጋፍም ዝግጅት ነው። በህወሀትና በፌዴራሉ መንግስት መካከል በተካሄደው ወደ አንድ ወር ገደማ የፈጀ ጦርነት ወቅት ህዝቡ በጭንቀት ውስጥ ቆይቶ ነበር ያሉት ወይዘሮ ልደት በዛሬው ዕለት የተዘጋጀው ዝግጅት ከዚህ በኋላ ኢትዮጵያ ውስጥ ሁሉም ብሔሮች በእኩልነት የሚከበሩበት ለውጥ ይመጣል የሚል ተስፋ ማንጸባረቂያ መሆኑንም ገልጸዋል። በጸሎትና በሃይማኖት አባቶች ይጀመራል። በጣም ብዙ አንጋፋ ዘፋኞች እንደነ መሐሙድ አህመድ፣ እነ ማሬቱ ይሁኔ በላይ ብዙ አይነት አርቲስቶች በዝግጅቱ ላይ ተገኝተው ኢትዮጵያ በሀያ ሰባት አመት በአንድ አመራር ስትመራ የነበረች በመሆኗ አዲስ ለውጥ ይህንንም ለውጥ ለመደገፍ በዛውም ደግሞ ለህዝቦቻችን ድጋፋችንን ማሳያ ይሆናል በማለት ብዙ አርቲስቶች እዚህ ቦታ ላይ ተገኝተን ህዝባችንን እናነቃልቃለን በማለት ተዘጋጅተዋል። እና ያ ነው ፕሮግራሙ። ባለፉት ሳምንታት ከዛም በፊት ደግሞ በነበሩት ጊዜያት ኢትዮጵያ ውስጥ ብዙ ሰዎች ሞተዋል፣ ተፈናቅለዋል። እና ከዚህ በፊትም ሲነሱ ያየናቸው ጥያቄዎች አሉ። በእንደዚህ አይነት ወቅት የሙዚቃ ዝግጅት ሲደረግ ቅሬታ ይፈጥራል የሚሉ ሰዎች አሉና የሙዚቃ ዝግጅቱን ለምን መረጣችሁት? አገራችንን ለሚጠብቁት ለወታደሮች ይህንን ህግ ለማስከበር ነበር ለሀገራችን ለዋላዊነት ለሚታገሉ ሰዎች ድጋፋችንን ለማሳየት ነው ጥሪ የተደረገው፣ እና ሰው በአቅሙ በሚችለው ነገር ድጋፉን ማሳየት ስለፈለገ ነው። ለተጎዱትም ሰዎች በስተጀርባው ሌላም እንቅስቃሴዎች እየተደረጉ ነው ለእርዳታ ይሄ ህዝብንም የማነቃቃት ህዝቡንም ኢንቮልቭ እንደሚያደርግ ለሕግ በማስከበር በኩል በተደረገው የሕዝብ መፈናቀል ከዛም በፊት በነበሩት ግድያዎች ሁሉ አዝኖ ተጨንቆ ያሳለፈው ጊዜ ነው እና ይሄ ደግሞ አሁን አዲስ የሆነ የተለየ ለውጥ ይመጣልናል ብለን የምናስብበት እና የምንመኝበት ጊዜ ስለሆነ ለጠበቀን ሰራዊት ድጋፍ በደስታ ለማሳየት ነው። አርቲስቶች ይሄንን ቫለንቴር በማድረግ ነው የመጡት። እኛም ደግሞ በደስታ ተቀብለን ህዝቡን ለማስተባበር ተዘጋጅተናል። ወይዘሮ ልደት ኢትዮጵያ ውስጥ በተደጋጋሚ ለሚታዩ ችግሮች በውጭ የሚኖረው የኢትዮጵያ ማህበረሰብ አስተዋጽኦ እንደሚያደርግ አጽንኦት ሰጥተው ይናገራሉ። የድጋፍ ዝግጅቱም የዲያስፖራው ማህበረሰብ ከዚህ አይነት ድርጊት እንዲቆጠብ መልእክት ማስተላለፊያ ነውም ይላሉ። ዳያስፖራ ውስጥ በጣም ብዙ የኤትኒክ የጎሳ ችግሮች የሚያመጡ መልእክቶችና በማስተላለፍ የታወቀ ነው። ያን ያንን ነገር ከራሳችን እኛ በምንችለው መንግስት የሚችለውን እዛ እንዲያደርግ እኛ መጠየቅ፣ ይሄ ይደረግ ብቻ ሳይሆን እኛ ማድረግ ያለብንን ነገሮች እዚሁ እያስተካከልን ኢንፍሉንስ ማድረግ፣ ከብሄር ወጣ ባለ በአንድነት በኢትዮጵያዊ አመለካከት ነገሮችን መቀየርና ከራሳችን ያንን ነገር ከጀመርን ወደ ኢትዮጵያ የምንለካቸው መልእክቶችን ጥሩ ጥሩ ነገር ወደ ሀገራችን የምንልክበትን መንገድ ማስፋፋት ይኖርብናል። እሱ ላይ ነው አዘ ዳያስፖራ እንሰራለን ብለን የምናስበው አሁንም ድረስ ኢትዮጵያ ውስጥ ማንነትን መሰረት ያደረጉ ጥቃቶች እንደሚፈጸሙ ሰዎች እንደሚገደሉና እንደሚፈናቀሉ የሚናገሩት ወይዘሮ ልደት መንግስት በትግራይ ክልል አሳክቶታል የሚሉት ህግ የማስከበር ዘመቻ በቀጣይ ለሚሰሩ ስራዎች ጅምር መሆን አለበት ይላሉ። ይህንን ህግ የማስከበር እርምጃ ከተጨረሰ በኋላ የሚቀሩ ነገሮች አሉ። ይህም መቀጠል ያለባቸው ስራዎች አሉ። እነሱ እንደተባለው የሚቀጥል ከሆነ ሌላው እየቀለለ ይመጣል። በጣም ኢንፍሉዌንስ የሚያደርግ የብሔርን ጥቃቶች ኢንፍሉወንስ የሚያደርገው ቡድን ከላይ ከተነሳ ሌሎችን በማስተማር ሆነ ሀሳብ በማስቀየር የህግ እርምጃን በመውሰድ ብዙ አይነት ነገሮችን በመቀየር ያንን ነገሮች የማስቆም እድሉ በጣም ከፍ ያለ ነው። ይሄ ነው ደግሞ ዋናው የምናከብረው ነገር። ኢትዮጵያ በእውነት እንደገና የኢትዮጵያዊነቷን የአንድነቷን፣ የሁሉም ብሔር አንድነት እንደገና ነሳት የምንችልበትን መንገድ፣ ቀዳዳ የተሰጠን ጊዜ ነው። በዛሬው ዕለት የሚደረገው የድጋፍ ስነ ስርዓት ሜዳ ላይ እንደሚሆንና በዝግጅቱ ላይ የሚታደሙ ሰዎች ራሳቸውን ከኮሮና ቫይረስ ለመጠበቅ ማስክ በማድረግና ርቀታቸውን በመጠበቅ እንደሚታደሙ ወይዘሮ ልደት አስረድተዋል። በቀጣይም በኢትዮጵያ የተለያዩ ቦታዎች ለተጎዱና ለተፈናቀሉ ወገኖች ተከታታይ የገንዘብ ድጋፍ ማሰባሰቢያ ፕሮግራሞች እንደሚዘጋጁ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።